አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫው የኢትዮጵያ መንግስት ሁለት የኦኤንኤን ጋዜጠኞችና ሶስት የኦነግ አመራሮች እንዲፈቱ ጠይቋል። እነዚህን ሰዎች በተናጥል እንዲፈቱ የተጠየቀበት ምክንያቱ ምን ይሆን? ያው እንግዲህ እነዚህ ሰዎች እንዲፈቱ የጠየቅንበት ምክንያት ምንድን ነው? እስካሁን እንግዲህ ባለፈው ሳምንት የዛሬ ሳምንት ነበር ፍርድ ቤቱ እንዲፈቱ ትእዛዝ የሰጠው የኦሮሚያ አቃቤ ሕግ የፈጸሙት የተባለው እና የታሰሩበት ምክንያት የሚያስከስስ አይደለም ብሎ በወንጀል ስነስርዓት ሕጉ መሰረት ዘግቶት ለፍርድ ቤቱ ያንን አቅርቧል። ግን ፖሊስ በሌላ ወንጀል ይፈለጋሉ ብሎ ነው የያዛቸው። በምን ወንጀል እንደሚፈለጉ ታወቀም፣ ቤተሰቦቻቸውን ጠበቆቻቸውም አላወቁም። የተወሰኑትን ከአንደኛው በስተቀር ሌሎች ሁለቱንም ጠበቆቹ ማግኘት አልቻሉም። በሌላ ወንጀል እንኳን የሚከሰሱ ቢሆን ፍርድ ቤት መቅረብ ነበረባቸው። እስካሁንም አልቀረቡም፣ ሳምንት በላይ ሆናቸው። ስለዚህ ሰዎች የተያዙበት ምክንያት ግልጽ ባልሆነበት ሁኔታና ፍርድ ቤትም እንዲፈቱ ትእዛዝ በመስጠቱ ነው እንግዲህ መፈታት አለባቸው። ሌሎች በተመሳሳይ ሁኔታ በኢትዮጵያ ውስጥ የፖለቲካ ታሳሪዎች እንዳሉ የተለያዩ መረጃዎች ያመለክታሉ። ና ድርጅታችሁ በኢትዮጵያ ውስጥ በአሁን ሰዓት ምን ያህል የፖለቲካ ታሳሪዎች ያሉ መረጃዎች አሉት ብዙ እንደዚህ የቆጠራ ወይም ሴንሰስ አላካሄድንም በዚህ ጉዳይ ላይ ያው ለረጅም ጊዜ ብዙ ሰዎች ተፈተው ነበረ ከሁለት ሺህ አስራ ስምንት ወዲህ አሁን ነው እንደገና ወደ እንደ አዲስ እንግዲህ ሰዎች በተለይ የፖለቲካ ተቃዋሚዎች እና ጋዜጠኞች እንደ አዲስ መታሰር የጀመሩት እና ይሄ አቅጣጫ መቆም አለበት ይሄ አካሄድ መቆም አለበት የሚለውን አይ ያተኮር ነው ምናልባት እንደተከታተላችሁት ባለፈው ጊዜም የአንድ የኦሮሞ ነጻነት ግንባር አመራር አብዲ ረጋሳ የሚባሉ ሰው ከሌሎች አመራሮች ጋር ታስረው ነበር፣ ግን እሳቸው ብቻ ቀርተዋል፣ ሌሎቹ ሲፈቱ እነዚህ አሁን እነ ደሱ እና ሌሎቹ የሌፋ አመራሮች እሳቸውን ለመጠየቅ ሄደው ነው ቡራዩ ሲመለሱ የታሰሩት። ሌሎችም እንደዚህ አይነት ሰዎች እንዳሉ እንሰማለን። አሁን በዚህ ሳምንት ውስጥ የታሰረችው አስቴር የምትባለው ሌሎችም እንደዚህ ለመንግስት የማይመች ድርጊቶችን በመስተባቸው ወይም ደግሞ ንግግሮችን በማድረጋቸው ፖለቲካ ባል በመሆናቸው የታሰሩ ብዙ ሰዎች አሉ። እስካሁን ግን ጠቅላላ ያለ ቆጠራ አላካሄድንም። ግን ቁጥሩ እየጨመረ እንደሄደ እና ወደ ድሮ የመመለስ አካሄድም እንዳለ እያየን ነው። እንደሚታወቀው አቶ ፍሳ፣ ኢትዮጵያ ያው በፌዴራል መንግስት አወቃቀር ነው የምትተዳደረው። እንግዲህ የፖለቲካ ታሳሪዎች በፌዴራል መንግስቱ ብቻ ሳይሆን በክልል መንግስታት አማካኝነትም እንደሚታሰሩ ይታወቃል። እና አምኒስቲ ኢንተርናሽናል የሚያወጣቸው መግለጫዎች የክልል መንግስታት ተግባራዊ እንዲያደርጉ በሚያስችል መልኩ የፌዴራል መንግስቱ ላይ ጫና ማሳደር ይቻላል። ምናልባት ቴክኒካል ሊሆን ይችላል፣ ግን የሰብአዊ መብት ማስከበር ኃላፊነት የሀገሪቱ መንግስት ነው። የቀበሌ ወይ የወረዳ ወይ የክልል መንግስታት ይፈጽሙት አይፈጽሙት፣ እነዚህ መብቶች ዓለም አቀፋዊ ግዴታዎችን የሚጥሉት የአገሪቱ መንግስት ላይ ነው። ለምሳሌ እነ ደሱ አሁን እነዚህ እና እነዚህ ሌፍ ሰዎች የታሰሩት ቡራዩ ውስጥ ነው። በክልል መንግስቱ ነው የታሰሩት ትግራይ ፖሊስ ጣቢያ ነው የታሰሩት። ያም ሆነ ይህ ግን በአጠቃላይ ኢትዮጵያ ውስጥ ያለውን የሰብአዊ መብት ሁኔታ የመጠበቅና የማስከበር ኃላፊነት ያለበት የፌዴራል መንግስቱ ነው። እነሱ አይደሉ እነሱ ናቸው የፈጸሙት ና ያገባኝም የሚለው ነገር አያስኬድም። ኢቭን የኢትዮጵያ መንግስትም ላይ ህገ መንግስቱ ላይ የተቀመጡ መብቶች ናቸው። ህገ መንግስቱ ላይ የተቀመጡ መብቶችን የማስፈጸም ኃላፊነት የሁሉም ነው። በተለይ ደግሞ የፌዴራል መንግስቱ ነው እና ይሄ አይመለከተኝም የክልል መንግስታት ናቸው የፈጸሙት የሚለው ነገር ከተጠያቂነት የሚያድን ነገር አይደለም። አቶ ፍስሐ ተክሌ፣ በጣም ነው ማመሰግነው። መልካም ጊዜ የሆነለት። እሺ፣ በጣም አመሰግናለሁ ተምራት።